HR 128 ኢትዮጵያ ለዩናይትድ ስቴትስ ቁልፍ አጋርና የአካባቢዋም የምጣኔ ሀብት እድገት የሰላምና የጸጥታ መሪ መሆኗን ብንገነዘብም አለቃት ያለው የሰብአዊ መብቶች ረገጣዎቿ፣ በሲቪሎች ላይ በመንግስቷ የሚካሄድ ሁከቷ የጋዜጠኛነት ነጻነቶችን ማፈኗ ከዴሞክራሲያዊ መርህዎች ጋር ፊት ለፊት በሚጣረስ መንገድ ላይ መቆሟ ህገ መንግስቷን መጣሷ ያንን ሁሉ ከንቱ ያደርገዋል ይላል የዩናይትድ ስቴትስ የተወካዮች ምክር ቤት ሰሞኑን ያጸደቀው የውሳኔ ሰነድ አንድ መቶ ሀያ ስምንት የምትስማሙ አይ በሉ ይሆናል። የምትቃወሙ ኖ በሉ። ኤች አር አንድ መቶ ሀያ ስምንትን ከጅምሮ አንስቶ ሲከታተሉ የነበሩት በካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የህግ ፕሮፌሰር አለማየሁ ገብረ ማርያምን ሰለሞን አባተ አነጋግሯል። ፕሮፌሰር አለማየሁ ገብረ ማርያም ጤና ይስጥልኝ። እንደምናመሸው እንደምናመሸ፣ ሰለሞን በጣም ደህና ነኝ። ለጊዜው በጣም አመሰግናለሁ። በቅድሚያ ለመሆኑ ፕሮፌሰር አለማየሁ እርስዎና ኤችአር መቶ ሀያ ስምንት ምን ያህል ትተዋወቃላችሁ? እንግዲህ ህጉን አጥንቻዋለሁ ከአሁን በፊትም ምናልባት ለማስታወስ ያሉ የዛሬ አስር አመት ገደማ ዘጠኝ አመት ገደማ ኤች አር ሁለት ሺ ሶስት የሚባል ተመሳሳይ የሆነ ድንጋጌ በምክር ቤቱ እንዳያልፍ በበኩሌም ከሌሎችም ጋር ሆኜ ከፍተኛ ትግል አካሄጄ ነበር። በዛን ጊዜ በሰኔቱ ሊያልፍ ስላልቻለ ወደቀ ድንጋጌው። ግን ይሄኛውን ራሴን ባልሳተፍበት ህጉን በጥንቃቄ ተመልክቸዋለሁ፣ ተከታትያዋለሁም በዛም ላይ ደግሞ በብዙኃን ጽፌበት ያለው በተለይ በሂል በሚባል ጋዜጣ የምክር ቤቱ የኮንግሬሱ የምክር ቤቱ የሚያነቡበት ደጋግሜ ደጋግሜ ያለው ያለውና ስለዚህ የኔን አስተያየት በአሜሪካን መንግስትም በምክር ቤቱም የታወቀ ነው ብዬ ነው የምገምተው። እስቲ እንግዲህ ይህንን ያህል ካወቁት ፕሮፌሰር አለማየሁ ለአድማጮቻችን ይበልጥ ፈታ ያለ እንዲሆን ምንድን ነው ኤች አር መቶ ሀያ ስምንት ብዙ ነገር ያካትታል። እንደውም ጠቀስ ጠቀስ አድርጌ ልለፋቸው አንደ በመጀመሪያ ደረጃ አሁን ያለው ስቴት ኦፍ ኤመርጀንሲ የተባለው አስተዳደር እንዲነሳ አጥብቆ ይጠይቃል። በደህንነት አባሎች ህገ ወጥ ኃይል እንዳይጠቀሙ የኤክሴሲቭ ፎርስ ይሉታል በህዝብ ላይ እንዳይሰሩ ይጠይቃል። በኦሮሚያ እና በአማራ በሌላም በኩል የተደረጉት ግድያዎች ምርመራ እንዲደረግባቸው ይጠይቃል። የፖለቲካ እስረኞች፣ ጋዜጠኞች፣ ሰብአዊ መብት ተከራካሪዎች እንዲፈቱ ይጠይቃል። የህዝብ ሰላማዊ ሰልፍ የብዙሀን መብቶች እንዲ ጠበቅ በተባበሩት መንግስት ደግሞ የሰብአዊ መርማሪ በኢትዮጵያ ውስጥ የሚደረጉትን ገለልተኛ በሆነ መንገድ በተለይ በኤሬቻ ላይ የተገደሉት ንጹሀን፣ በሶማሊያ አካባቢ የተገደሉት ንጹሀን፣ በቅሊንጦ ላይ እስር ቤት ውስጥ የተጨፈጨፉ የተቃጠሉ ወገኖችን እንደዚሁን የመሳሰሉ ተቃዋሚ ፓርቲዎችን ሮሮ እና ስሞታቸው እንዲሰማ በግፍ አላግባብ ህዝብ የገደሉ ሰዎች በህግ እንዲጠየቁ እነዚህን የመሳሰሉት ነገሮችን የሚያካትት ሰፋ ያለ ድንጋጌ ነው። ከዛ በተረፈ ፕሮፌሰር አለማየሁ ይህው ድንጋጌ ለተቃውሞ ሀይሎችም እንደዚሁ ያወጣው ማሳሰቢያ ያለ ይመስለኛል። በርግጥ በርግጥ ትክክል ነው። እዛ ላይ የሚለው ምንድን ነው? ሰብአዊ መብት ተከራካሪዎች ሰራዊቶችን የሚጨቁኑ ድንጋጌዎች የመሳሰሉት እንዲነሱ፣ በተለይ አንታቴሮሪዝም ጸረ አሸባሪ የሚባለው እንዲነሳ፣ መሬቶቻቸው የተገፈፉ ሰዎች በህግ መብታቸው እንዳይጠይቁ የሚያደርጉት ድንጋጌዎች እንዲነሱ፣ በሰላም መብታቸው የሚከራከሩ ሰዎችን የሚነፍግ ህጎችን ማንሳት፣ በሲቪል ደረጃ ደግሞ የሲቪል ሶሳይቲ የሚሏቸው እነሱ ደግሞ ስራቸውን ህጋዊ በሆነ መንገድ በሰላማዊ እንዲሰሩ እነሱንም ያካትታል። ከዛ በተረፈ ደግሞ የዩናይትድ ስቴትስ መንግስት ከኢትዮ ጋር ያለውን ግንኙነት የኢትዮጵያን ቁልፍ ሀገርነት እንደሚገነዘብ ይጠቅሳልና ይሄ ኤች አር መቶ ሀያ ስምንት የተወካዮች ምክር ቤቱ የያዘው አቋም ወይም ይሄ ሰነድ የያዘው አቋም እና የዩናይትድ ስቴትስ መንግስት ፍላጎት የሚጋጩ አይሆኑም። ፕሮፌሰር አይጋጩም። ምክንያቱም አንደኛው ማገርን በለው ወይም ፒለር እንደሚሉት የአሜሪካን የውጭ መምሪያ ዋልታ ሰብአዊ መብትን መጠበቅ ነው፣ አሸባሪዎችን መከላከል ነው፣ እንደዚህ የመሳሰሉት ነገሮችን ያካተል። ስለዚህ ሰብአዊ መብትን ማስጠበቅና በሌላ ይሄ ስትራቴጂክ በሚሉት ወይም ከአካባቢው ጋር ካለው የፖለቲካ ችግሮች ወይም በአሸባሪነት እነዚህን የመሳሰሎች ጋር የሚጻረሩ ነገሮች አይደሉም። ስለዚህ ኢትዮጵያ ውስጥ ያለው አስተዳደርና አገዛዝ እንደሱ አይነት አቀራረብ ለማድረግ ነው የሚፈልገው። ግን እነዚህ ነገሮች በአሜሪካን የውጭ ፖሊሲ ጋር አብረው ተጣምረው የሚታዩና አብረው የሚራመዱ ናቸው። እንደውም ለምሳሌ ያህል ማግኒስኪ አክት የሚባለውን በአሁን በትራምፕ አድሚኒስትሬሽን ማግኒስኪ አክት የሚባለው ምንድን ነው? በኢትዮጵያም ሆነ በሌላው ዓለም ሰብአዊ መብትን የሚጥሱ ሰዎች በመንግስትም ደረጃ ሆኖ በግለሰብ ደረጃ ያሉ አሜሪካ ውስጥ እንዳይገቡና አሜሪካ ውስጥ ደግሞ ንብረት ካላቸው እንዲያዝና ማዕቀብ እንዲጣልበት የሚደረግ አለ። ስለዚህ እነዚህ ሁለቱም ይሄ ይሄዳሉ። አንድ መቶ አስራ አራት ሶስት መቶ ሀያ ስምንት የሚባለው ህግ ማለት ነው። ልክ ነው። ቅድም ያነሳሁትን ጥያቄ ትንሽ ወደ ሰነዱ ወደ ራሱ ለማውረድ የዩናይትድ ስቴትስ የውጭ ትብብር ኤጀንሲ ከኢትዮጵያ ጋር ያለውን ግንኙነት እንዲያጠናክር እንደዚሁም ደግሞ ለኢትዮጵያ የሚሰጠው የደህንነት ድጋፍ እና ሌሎች መሰል ድጋፎች እንዲቀጥሉም የሚጠይቅ ነው። ይሄ ሰነድ በዚህ መንፈስ የወጣ ሰነድ እንዴት አድርጎ አስገዳጅ ኃይልና ጫና ሊኖረው ይችላል? የቅድሙ ጥያቄ ተከታይ አካል ነው ይሄ። ልክ ነው ልክ ነው። እዚ ላይ መጥቃት የምፈልገው በተለይ አሁን የጠቀስካቸው ነገሮች በሴኔቱ ሴኔት ሬዞሉሽን መቶ ስልሳ ስምንት የሚባል አለ። ስለዚህ ይሄ በምክር ቤቱ ብቻ አይደለም፣ በመወሰኛውም የተጀመረ ነው። ስለዚህ ከዚህ ወደዛም ይሄዳል። እዛም ያሉት ደግሞ ስለዚህ እንዳይረሳ ለማለቴ ነው። በአንድ ቤት ብቻ በአንደኛው ምክር ቤት ብቻ የሆነ ነገር አይደለም። እዛ ላይ እንዳልከው የሚጠቅሰው በተለይ የአሜሪካን የእርዳታ ድርጅት ጥናት አድርጎ ዲሞክራሲያዊ የሆኑ ስርዓቶች እንዲሰፍኑ የመሳሰሉትን ነገሮች እንዲከታተልና እነዚህን ነገሮች እንዲያራምድ ይጠይቃል። ስለዚህ ሁለቱም አብረው የሚሄዱ ናቸው። ምክንያቱም መልካም አስተዳደር ወይም ጉድ ጎቨርናንስ የሚል መልካም አስተዳደር ከሰብአዊ መብት ጋር የተገናኘ ነው፣ ከተጠያቂነት ጋር የተገናኘ ነው፣ ከግልጽነት ጋር የተገናኘ ነው እና አብረው እነዚህን የሚያራምዱ ናቸው። ስለዚህ በአንድ በኩል የሚጠራው ጥሪ የጠፉትን ጥፋቶች እንዲስተካከሉ ነው። በሌላ በኩል ደግሞ ድጋፍ እየሰጠ ጥሩ ጥሩ ነገሮች እየተሰሩ መልካም አስተዳደርን እንዲመሰረቱ የሚያደርጉትን ነገሮች ይጠራል፣ ይረዳሉ። እና ምን ይመጣል፣ ኢትዮጵያ ባትቀበል ይሄንን ሰነድ? እሱ ጥሩ ጥያቄ ነው። ኢትዮጵያ እንደውም አልተቀበልንም ብለው ውጭ ጉዳይ ሚኒስቴር ያገዛዙ አንድ ጽሑፍ ነገሮች ማስታወቂያ አውጥተው ነበር። እነሱም ያሉት በሀገራችን በአሁኑ ጊዜ ብዙ ለውጥ እየተደረገ ነው። ባለፉት ወራቶች ውስጥ አገዛዙ ራሱን እየተመለከተ ነው፣ የሚደረጉ ነገሮች እያደረገ ነው። አሁን በድንጋጌው ላይ የተጠየቁ ጥያቄዎች መልስ እያገኙ ነው፣ ግልጽነት እየመጣ ነው ለውጦች እየተካሄዱ ስለሆነ ይሄ ህግ አስፈላጊ አይደለም፣ ትክክለኛም አይደለም የሚል አስተያየት ነው። ግን ማስታወስ ያለብን ምንድን ነው? አገዛዙ በአሁኑ ጊዜ በተለይ ባለፈው ዓመት ጀምሮ መቶ ሀምሳ ሺህ ብር የአሜሪካን ብር ማለት ነው፣ ወይንም በኢትዮጵያ ሲመነዘር አርባ አንድ ሚሊዮን ሁለት መቶ ሰማንያ ሺህ ብር፣ ልድገመው፣ አርባ አንድ ሚሊዮን ሁለት መቶ ሰማንያ ሺህ ብር በወር እያጠፋ ይህንን ህግ ተከላክሎት ነበረ። ስለዚህ በጣም እነሱን ያሳስባቸው ነበር ማለት ነው። ምክንያቱም ይሄ በሚደረግበት ጊዜ ራሱ ኮንክረንት ሬዞሉሽን ቢሆንም ኮንክረንት ሬዞሉሽን ማለት እንደ ህግም ሆኖ እነሱ mm ተጠያቂነት በአሁኑ ጊዜ ባያመጣም ወደፊት መልእክት ነው የሚሰጠው ያም መልእክት ምንድን ነው በዚህ ከቀጠላችሁ እንደገና በድንጋጌ ይሄዳል ማለት ስለዚህ ለእነሱ እድል መስጠት ነው በር ከፍቶ እስቲ ራሳችሁን ለማስተካከል ሞክሩ የሚል አስተያየት ነው የሚሰጣቸው ስለዚህ እነሱ አንቀበልም ካሉ እንግዲህ የሚቀጥለው ደግሞ ትግሉ ይህንን ነገር በድንጋጌ ደረጃ ሆኖ በፕሬዝደንቱ ተፈርሞ ምናልባት ማዕቀብ የሚመጣ ከሆነ በእርዳታም በኩል ያሉትን ነገሮች እነዚህን የመሳሰሉ ነገሮች ሊያካትት ይችላል መቶ ሀምሳ ሺህ ወጥተዋል በወር ሲሉ ፕሮፌሰር እንግዲህ የቅርብ ክትትል ማድረጉ ነው። አዎ መቶ ሀምሳ ሺህ የአሜሪካ ዶላር አዎን፣ አርባ አንድ ሚሊዮን ሁለት መቶ ሰማኒያ ሺህ የኢትዮጵያ ብር ነው ያሉኝ በወር ማለት ነው። ይሄና ለምን ያህል ጊዜ ወጥተዋል ይህንን ያህል ገንዘብ እንግዲህ በአውሮፓን አቆጣጠር እንግዲህ ጥር መሆኑ ጥር ሁለት ሺህ አስራ ሰባት መሆኑ ነው እንግዲህ ጃንዋሪ ሁለት ሺህ አስራ ሰባት ማለት ባለፈው አመት ጥር ሁለት ሺህ ዘጠኝ አመተ ምህረት ማለት ነው። ትክክል ነው አዎ። ስለዚህ ማስረጃው አለ ኮንትራት የፈረሙት አለ። በወር እስከ ወር ለአስራ ስምንት ወር እንከፍላለን ነው ያሉ። ሎቢስ ይባላሉ እነዚህ አገናኞች፣ ወይም እንደ ጉዳይ ፈጻሚዎች ማለት ናቸው። ለእነሱ በየወሩ ነው የሚከፈለው። ስለዚህ አስራ ስምንት ወር ብትቆጥር እንግዲህ ወደ አሁን በሚቀጥለው ወር ያልቃል ማለት ነው ክፍያው ኮንትራቱ እንደሱ ነው የሚለው የተጻፈው፣ እነሱ የሚፈረሙበት ኮንትራት እንደሱ ነው የሚለው። ይሄ ማለት እንግዲህ ወደ ሁለት ነጥብ ሰባት ሚሊዮን አካባቢ ማለት ነው ዶላር። እንደዛ ነው እንግዲህ አርባ አንድ ሚሊዮንን በአስራ ስምንት ወር ብታባዛው መልሱን ይሰጣል። በጣም ብዙ ገንዘብ ነው። በተለይ ደግሞ እኔም በዚህ ነገር ላይ ጽፌበት ነበር። ኢትዮጵያ ውስጥ ህጻናቶች እየተራቡ እየሞቱ፣ ህዝቡ በብዙ በኢኮኖሚ በመሳሰሉት ነገሮች በሚቸገርበት ጊዜ የዚህ አይነት ብር ለአንድ የጠበቆች ኩባንያ መክፈሉ በጣም የሚያሳዝንና በጣም የሚያስጠይፍ ነው ለህሊና ሚዘገን ነገር ነው። እንዴት የዛን ያህል ገንዘብ ለማውጣት እንዳስበው አልገ ግን ሆኖም ያ ሁሉ እኮ ወቶ ትኬታማ ሊሆኑ አልቻሉም። ምክንያቱም ነገሩ አለፈ። ያ ሁሉ የሚወጣው ብር ይህንን ለማሸነፍ ነበረ። አልሆነም። እንግዲህ ይሄ ህግ በአሜሪካ ተፈጻሚ ሆነም አልሆነም ይህንን ያህል ብዙ የሚያሳስብ አይደለም የሚል ስሜት አለ። ምንም እንኳን አሁን እርሶ እንደገለጹልኝ ወደ ሰባት መቶ ሚሊዮን ብር የወጣበት ጥረት የኢትዮጵያ መንግስት ራሱ አድርጎ አልተሳካ ቢሆንም ያንን ማስተጓጎል ግን ይሄ ነገር ይዛመታል የሚል ሀሳብ አሎት። በሌላም አካባቢዎች ልክ ነው። አሁን ብዙዎቹ እያቃለሉ ነው የሚናገሩት። ይሄ የህግ ጥርስ የለውም አይነክስም፣ ምናምን ምናምን ይላሉ። ልክ ነው። ግን ዚህ ለአንድ ነገር ማስረገጥ ንፈልገው ምንድነው ይሄኛው በተለይ አሜሪካ ውስጥ ያሉት ኢትዮጵያውያኖች በዜግነታቸው መብት ተጠቅመው ይህንን ነገር እዚህ ሊያደርሱ ችሏል ብዙዎች ናቸው። እኔ እንዳልኩ በግላ አልተሳተፍኩበትም ግን ብዙ ሰብአዊ መብት አጋዮች እና ድርጅቶች ተሳትፈውበታል። አጥብቆ የታገሉና ተከታተሉ ተቆርቁረው ሌትና ቀን የሰሩ ብዙ ብዙ በተለይ ወጣቶች አሉ። ለእነሱ እኔ ከፍተኛ አድናቆቴና ምስጋና የማቅረብ እፈልጋለሁ። ምክንያቱም ይሄ ብዙ ትግል የሚጠይቅ ነገር ነው እና መብታቸውን ተጠቅመው ያደረጉት ነው። እንዳልከው ምንድነው ይሄ የሚያስተምረው ወይም የሚያስረዳው ምንድነው? አንደኛ በዲያስፖራ ያሉት በተለይ ያሉት ስለ ሀገራቸው ተቆርቁረው ስለ ሀገራቸው ብዙ ነገር ማድረግ እንደሚችሉ ነው። ትልቅ ነገር ነው የሰሩት እነዚህ ወጣቶች። እንዴት ብትለኝ ለምሳሌ የአሜሪካን ህግ አውጪዎች ብዙ ትምህርት አስተማሩ፣ ስለ ኢትዮጵያ፣ ስለ ኢትዮጵያ የመብት ረገጣ፣ ኢትዮጵያ መልካም አስተዳደር፣ እነዚህን የመሳሰሉት ነገር አስተማሯቸው። እነዚህ ሰዎች አሁን ተከራካሪ ናቸው ማለት ነው ለኢትዮጵያ ህዝብ ምክንያቱም ነገሩ በደንብ አጢ ነው ተገንዝበውታል። ምን እንደሆነ ስለሚያውቁ ከአሁን በኋላም እነሱን ማወናበድ አይቻልም እ የአንደኛው ነገር ነው። ስለዚህ ይሄ ራሱ ትልቅ ትልቅ ስኬታማ የሆነ ነገር ነው። እነዚህ ወጣቶች የሰሩት ሁለተኛ ደግሞ እነዚህ ወጣቶች በግላቸው ግራስ ሩስ ይሉታል ከስር ሆኖ የሰሩት አርባ አንድ ሚሊዮን ብር የሚከፈላቸውን ሰዎች ያሸነፉ ጀግኖች ናቸው። ስለዚህ ለእነሱ ትልቅ ክብርና አድናቆት መደረግ አለበት። በሁለተኛ ደረጃ የጠየቀው ጥያቄ አሁን ይሄ ነገር ሌላ ምን ሊያደርገው ይችላል? ዛሬ ለምሳሌ የካናዳ አንድ አማካሪ ይሄንን ኤችአር መቶ ሀያ ስምንትን እንደግፋለሁ አለ። ስለዚህ ያ ነገር በካናዳ ምክንያቱም ካናዳ ለኢትዮጵያ ብዙ እርዳታ ትሰጣለች በመቶ ሚሊዮኖች የሚቆጠሩ ። ስለዚህ ያ ነገር ቢነሳ እዛም ላይ ደግሞ የበለጠ ተጽዕኖ ሊመጣ ይችላል። ይሄ ነገር ተዛምቶ ወደ አውሮፓ ሊሄድ ይችላል። ስለዚህ በብዙ ቦታ ይሄንን ነገር አንዴ ስር ከሰደደ ጊዜ ይፈጃል እንጂ የበለጠ ተጽዕኖ የበለጠ ተጽዕኖ ሊያመጣባቸው ይችላል። ምናልባትም ይሄ ሊሆን ይችላል እነሱን ትንሽ ያሳሰባቸው። ምክንያቱም ከአሁን በፊት በተለይ በኦባማ አስተዳደር ጊዜ እንደ ልባቸው ነበሩ። ምን ይደረግልናል በእነሱ መከታለን እያሉ የሚያደርጉት ነገር ነበር። ስለዚህ የሚያሳስባቸው ምንድን ነው? ይሄ ነገር ስር ሰዶ አንደኛ ኢትዮጵያ በዲያስፖራ ያሉትን ያስተባብራል። የእነሱን ኃይል ደግሞ ምን እንደሆነ ተቃውሟቸው ምን ያህል ለውጥ እንደሚያመጣ ይችላል የእነሱም ሀሳብ ተቀባይነት እንዳለው ያሳያል። ከዚህ ላይ ደግሞ ስቴክሆልደር ሲሏቸው ተጫዋች ናቸው በሀገራቸው ጉዳይ ላይ ያገባናል ስለሚሉ የእነሱን ድምፅ ደግሞ መጠቃለልና መግባትና መሰማትም አለበት። ለዚህም ነው እነሱ አሁን የሚናገሩት ፋክቶራት ብዙ ነገሮች የተካሄዱ እንደዚህ የመሳሰሉትን የሚሉት ፕሮፌሰር አለማየሁ ቅድም ሲገልጹልኝ የኢትዮጵያ መንግስት፣ ተቃውሞውን ሲያሰማ ባለፈው ጊዜ የለውጥ እንቅስቃሴዎች ላይ እንደሆነ ተናግሮ ነበርና፣ አንደኛ እርሶ በገሎ አሁን ኢትዮጵያ ውስጥ እየታዩ ያሉ የፖለቲካ ለውጦችን እንዴት ነው የሚገመግሟቸው? እንዴት ነው የሚያዩቸው? እርሶ ይጽፋሉ፣ በተለያዩ አጋጣሚዎች የጥናት ጽሑፎችን ያወጣሉ። እና የኢትዮጵያ መንግስትንስ ምላሽ እንዴት ያዩታል አይጋሩም ከወጣው መግለጫ ጋር ሀሳቡን አልጋር ምክንያቱም አልጋር ምክንያቱም ምንድን ነው ሁለት ጥያቄዎች ናቸው ሁለቱንም መልሳለሁ ይቀጥላል የእኔ ተስፋ ምንድን ነው? ጠቅላይ ሚኒስትር አብይም ወጣት ብዬ ነው ማያቸው የእነሱንም ሀሳብ ያስተጋባሉ ብዬ ነው ማምነው። አስተያየታቸውም መልካም በጣም ጥሩ መልካም መልካም አስተያየቶች አላቸው። በኢትዮጵያዊነት ያምናሉ፣ በአንድነት ያምናሉ። ህዝብን አብሮ በማድረግ ጥላቻ እንዲጠፋ ህዝቡ እርቅ እንዲኖር እነዚህ ነገሮች በልቤም ያሉ ናቸው። ለአስራ ሶስት አመት እንግዲህ ስለፍፍ እነዚህን ነገሮች ያጠፋውበት ጊዜ ስለሆነ የሚመጣው ለውጥ በተስፋ ጥሩ ነው ብዬ ስለማምን እሳቸው ሙሉ በሙሉ ድጋፍ ሰጥቻቸዋለ። በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናን እንዲህ ነው የህግ ፕሮፌሰሩ አለማየሁ ገብረ ማርያም ከሰልሞን አባተ ጋር ያደረጉትን ቃለ ምልልስ የመጀመሪያ ክፍል በትናንትና ምሽት ስርጭታችን የቀረበ ሲሆን፣ ሁለተኛው ክፍል ምናልባትም ኤችአርኤስ 128 የዩናይትድ ስቴትስ መንግስት እርምጃዎችን ወደ መውሰድ እንዲያመራ የሚያደርገው ከሆነ በግለሰቦች ላይ ያነጣጠር ይሆን ለሚል ጥያቄ ከሰጡት መልስ ይነሳል። አዎ ነገሩ እንግዲህ አስተያየቱና ዛቻው እንደዛ ነው። ግን ነገሩን እንደው በእርግጥ እንመልከተውና ህጉ በስራ ላይ ብሏል። ይሄኛው የተለየ ህግ ነው። ማግኒትስኪ አክት የሚባለው የተለየ ህግ ነው። አዎ ህግ ነው፣ በስራ ላይ የዋለ ነገር ነው። ስለዚህ አሁንም ቢሆን እነዚህ ሰዎች ከተገኙና ከተጠቆሙ አሁንም ቢሆን አሜሪካውን እንዳይገቡም ሆነ አሜሪካውስን ከገቡ በኋላ ንብረታቸውም ሆነ ሌላም ነገራቸው እንዲያዝ ማድረግ ይቻላል። ስለዚህ ማናቸውም ቢሆኑ ከዛ ላይ ሊያመልጡ አይችሉም። ይሄኛው ግን አሁን ባለፈው ህግ ላይ ግን የሚጠይቀው እንደዚህ ከሆነ በተለይ ይህንን የፈጸሙ የሚባሉ ሰዎች ተነጥለው ወጥተው ስማቸው ተመዝግቦ ማግኒስኪ አክት የሚባለው እነሱ ላይ እንዲፈጸም ለማድረግ ነው። ፕሮፌሰር አለማየሁ ከዚህ በፊት አንድ የኢትዮጵያ ባለስልጣን ስለ አውሮፓ ፓርላማ ውሳኔ ወይም ደግሞ የአውሮፓ ፓርላማ ሰዎች መታሰራቸውን ሰብአዊ መብቶች መረገጣቸውን ተቃውሞ መግለጫ ሲያወጣ ያ ሰነድ የተጻፈበትን ያህል ቀለም እንኳን ዋጋ የሌለው ሰነድ ነው፣ ወጣ፣ መደርደሪያ ላይ ሊቀመጥ ነው የወጣው የሚል መግለጫ ሰጥተው ነበረ። ኤችአር መቶ ሀያ ስምንት ከዚህ የተለየ በምን ይሆናል? ምን ማረጋገጫ ምን ማረጋገጫ አለ ይሄ ህግ ህግ ሆኖ የሚሰራ ለመሆኑ? አንድ መጠቆ የምፈልገው ነገር ምንድን ነው፣ እዚህ ላይ ይሄ ነገር ዝም ብሎ የተጻፈበት ወረቀት እንኳን ዋጋ የሌለው ከሆነም አስፈላጊ ካልሆነም ለምንድን ነው አርባ አንድ ሚሊዮን ብር በወር እየከፈሉ የተቃወሙት? ይሄ አንደኛው ነጥብ ነው። ሁለተኛ እነሱ ወረቀቱን ብቻ ለመ ትምህርቱ ምንድን ነው? ይሄ ነገር ከተስፋፋ ምክንያቱም ይሄኛው ምልክት ነው ምልክት ነው ስል ምንድን ነው? እድል እንሰጣቸዋለን፣ አስተካክሉ ይህን መሰ ግን፣ በምክር ቤት ውስጥ በጣም ኃይለኛ የሆነ ስሜት አለ፣ ይህንን ነገር ለውጦ ለማውጣት ለማምጣት ምክር ቤት አባሎች በዚህ ነገር ተቆርቋሪዎች ናቸው። እና ስለዚህ በዚህ ካቀጠላችሁ ምናልባት ጊዜ ሊፈጅ ይችላል እንጂ ድንጋጌ ወጣና የበለጠ ችግር ሊገጥማችሁ ይችላል። በተለይ ደግሞ በእርዳታ በኩል የመሳሰሉትን ነገር፣ በሌላም በውጭ ጉዳያቸው ያለውን ችግር ሊመጣ፣ ስለዚህ ይህንን ነገር ተደራድረን በሰላም እንፍጠው አይነት ነገር ነው። ምክንያቱም ሁለታችንም ጥቅም አለን። እነሱም በአካባቢ ያለውን በአሸባሪነት መከላከል ይፈልጋሉ። ኢትዮጵያ ውስጥም ደግሞ መልካም አስተዳደር እንዲኖር ይፈልጋሉ። ስለዚህ ይህንን ነገር እንትማማበት ነገር ነው። ቀስ በቀስ እንቁላል በእግሩ ይሄዳል እንደሚባለ ይችኛው እንቁላል ናት። አሁን ግን ቀስ ብላ በእግሯ መሄድ አይቀርምና ና በእግሯ እንዳትሄድ ነበር እነሱ የፈለጉ ለመጨፍረቅ የፈለጉት በእንቁላልነት ደረጃዋ ነበር። ግን ወደዛ እየሄደች ነው። ፕሮፌሰር አለማየሁ ሲገልጹልኝ የኢትዮጵያ መንግስት ተቃውሞውን ሲያሰማ ባለፈው ጊዜ የለውጥ እንቅስቃሴዎች ላይ እንደሆነ ተናግሮ ነበርና አንደኛ እርሶ በግሎ አሁን ኢትዮጵያ ውስጥ እየታዩ ያሉ የፖለቲካ ለውጦችን እንዴት ነው የሚገመግሟቸው? እንዴት ነው የሚያዩቸው? እርሶ ይጽፋሉ በተለያዩ አጋጣሚ የጥናት ጽሁፎችን ያወጣሉ፣ ከፖለቲካ ሰዎች ጋር ይገናኛሉ፣ ይጽፋሉ። ዘሄልን ጨምሮ በሌሎችን በብዙ ቦታዎች ላይ እንደሚጽፉ ይታወቃል። እና የኢትዮጵያ መንግስትንስ ምላሽ እንዴት ያዩታል? አይጋሩም ከወጣው መግለጫ ጋር ሀሳቡን አልጋር ምክንያ አልጋራ ምክንያቱም ምንድነው ሁለት ጥያቄዎች ናቸው። ሁለቱንም መልሳለሁ። ማልጋራበት ምክንያት ምንድን ነው? ይሄ የቆዘቆዘና ስር የሰደደ ችግርና በሽታ ነው፣ ሰው መግደል። እኔ ራሴ እዚህ ሰብአዊ መብት አጋር ሊሆን ያስገደደኝ ነገር እኔ ፈልጌ አይደለም። እኔ ራሴ ስራ መስራ ተገልዬ የምኖር ሰው ነበርኩኝ። ግን በመለስ ዜናዊ ያኔ ስቴት ኦፍ ኢመርጀንሲ ብሎ አዋጅ በተደረገበት ጊዜ፣ እነዛ ወጣቶች በታረዱበት ጊዜ፣ ያኔ ነው ተቀስቅሼና በጣም በጣም አእምሮዬ ተናውጦ እዚህ ነገር ውስጥ ልገባና በዘጠና ሰባቱ ምርጫ ጊዜ ነው የሚሉኝ። ልክ ነው ዘጠና ሰባቱ በአውሮፓ ሁለት ሺህ አምስት አምስት ማለት ነው። አሁንም ለጠየቀው ጥያቄ ለጠቅላይ ሚኒስትር አብይ ደብዳቤ ጽፍት ያላቸው አለው። በይፋም ወጥቷል ብዙ ቦታ ባለፈው ሰኞ ነው ሰፋ ያለ እንትን ነው ያወጣውላቸው። የኔ አስተያየት በጣም ቀላል ነው። እኔ ለወጣቶቹ ነው የቆምኩት፣ በተለይ የኢትዮጵያ ወጣቶች ይኸው እንግዲህ አስር አመት አለፈኝ ስለ እነሱ ስሟበትና ወጣቶቹ እድል መሰጠት አለበት። እኛ በተለይ በእኔ ትውልድ ያለውና ሸምገል ያለን ሰዎች ከጨዋታ ወጣ ብለ ለወጣቶቹ እድልነት ምክንያቱም የኢትዮጵያ የወደፊቷን ማስተካከል የሚችሉት ወጣቶች ብቻ ናቸው። ስለዚህ የወጣቱ ጩኸት ይሰማ። ወጣቶቹ ተጎዱ ስራ አጡ። ተምረው ቦታ የላቸውም። ድንጋይ ሲቀጠቅጡ ነው የሚውሉት። የመሳሰሉትን ነገርና እነዚህን ወጣቶች እንቀፍና እነሱን ወደፊት እናራምን ነው የእኔ ተስፋ። ምንድን ነው አሁን ጠቅላይ ሚኒስትር አብይም ወጣት ብዬ ነው ማያቸው። የእነሱንም ሀሳብ ያስተጋባሉ ብዬ ነው ማምነው። አስተያየታቸውም መልካም፣ በጣም ጥሩ መልካም፣ መልካም አስተያየቶች አላቸው። በኢትዮጵያዊነት ያምናሉ፣ በአንድነት ያምናሉ። ሕዝብን አብሮ በማድረግ ጥላቻ እንዲጠፋ፣ ሕዝቡ እርቅ እንዲኖር፣ እነዚህ ነገሮች በልቤም ያሉ ናቸው። ለአስራ ሶስት አመት እንግዲህ ስለፍፍ እነዚህን ነገሮች ያጠፋሁበት ጊዜ ስለሆነ የሚመጣው ለውጥ በተስፋ ጥሩ ነው ብዬ ስለማመን እሳቸው ሙሉ በሙሉ ድጋፍ ሰጥቻቸዋል። ዋናው ለወጣቱ ይቆማሉ ስላልኩ ነው። ስለዚህ ወጣቱን የሚያምር ራመድና የወጣቱን ትውልድ ወደፊት የሚገፋ ማናቸውም ሰው ቢሆን እኔ ደግፋለሁ ስለዚህ በዚህ ነው ዋና ድጋፌን ለእሳቸው የሰጠሁት እንግዲህ ለእሳቸው እንደዚህ አይነት ድጋፍ ከሰጡና እሳቸው አራምዳቸዋለሁ ያሉትን ወይም አከናውናቸው ያሉትን ተግባራት እንዲፈጽሙ ድጋፍ የሚያስፈልጋቸው ናቸው ብለው ካመኑ ይሄ ኤች አር መቶ ሀያ ስምንት ያንን ድጋፍ ይነፍጋቸዋል እንዳይንቀሳቀሱ እጅና እግሮቻቸውን ያስሯቸዋል የሚል ስጋት የሎትም ፕሮፌሰር ምንም ምንም በፍጹም ምክንያቱም እሳቸው የሚያምኑት እኮ ይህንን ነው እሳቸው የተናገሩት ምንድን ነው ተጠያቂነት ይኑ ሹር ህዝብን፣ ለምሳሌ በደህንነት የተገደሉትን ሰዎች ንጹሐኖችን ስለተገደሉ ይቅርታ ጠየቁ። ይሄ ትልቅ ትልቅ እርምጃ ነው። ሰብአዊ መብት ይከበር፣ መልካም አስተዳደር ይኑር፣ ጥፋት የነበረው ይጣራ፣ ተቃዋሚ ፓርቲዎች የመሳሰሉት እኩል ሆነው ጠላትነት ሳይሆን በጠላትነት ደረጃ ሳይታዩ እንደ ተቃዋሚ የሆኑ ይሳተፉ። የሚከፋፍል ነገር በዘር በጎሳ ምናምን የሚለው ነገር ቀርቶ በአንድነት አምነን ኢትዮጵያን በልማት አብረን እንስራ ምናምን። ልክ በእኔ አስተያየት ጠቅላይ ሚኒስትር አብይ የተናገሩት ነገር እንትኑ ላይ የተጻፈ ነው። ምንም የሚለይ ነገር የለም። ስለዚህ ሊቃወም ነው ብዬ ሌላ ሰው እስካላሳየኝ ድረስ ምንም የሚቃወም ነገር የለም። እሳቸው አስተሳሰባቸውም፣ የተናገሩትም፣ እስካሁንም ደግሞ ያለፉት ጥቂት ሁለት ሳምንታት ውስጥ ያደረጉትም አብሮ ከዚህ ጋር መሄድ ነው። ስለ እስረኞች ለምሳሌ የተከበሩት እነ ነጋ፣ እንደ አለም እነዚህ የመሳሰሉት ጀግኖች አለምክንያት ታስረው ባንዲራ ለምን አወጣችሁ ተብሎ የታሰሩ ሰዎች እንዲ አለምክንያት በብዙ ቦታ ሄደው ደግሞ እንደዚህ ያለውን በየቦታው እየሄዱ ሰላም ለመፍጠርና ህዝቡን ለማዋሀድ እየሞከሩ ነው ያሉት። በእኔ አስተያየት ማለት ነው። ይከታተላቸዋል የሚያደርጉትን ነገር። ስለዚህ ይህንን ነገር በሚያደርጉበት ጊዜ ድጋፍ ነው የሚያስፈልጋቸው። ብዙዎቹ የሚናገሩ አሉ፣ እንደዚህ ነው፣ በእነሱ ስር ነው ያሉት፣ ይቆጣጠሯቸዋል፣ ምንም ማድረግ አይችሉም፣ አሻንጉሊት ናቸው ምናምን እያሉ ያወራሉ። ግን ይሄ ትክክለኛ አስተሳሰብ አይመስለኝም። ለሌ አንድ ሰው እድል መሰጠት አለበት። እድሉ ተሰጥቶ ካልቻለ ያኔ ነው እንግዲህ ግሳጼውም ሌላውም ነገር የሚከተሉ። ለምሳሌ ጠቅላይ ሚኒስትር ኃይለማርያም በነበሩበት ገና ሲሾሙ የዚህ አይነት አቋም ነበር የወሰድኩት። እድል ሊሰጣቸው ከሰሩ በኋላ ወይም ጉድለት ካለው በጉድለታቸው ነው መነጋገርና መገሰጽ ያለብን የሚል አስተያየት አለኝ። ስለዚህ እኔ በንጹህ ልብና በቅንነት ነው ሁሉን ነገር ማስበው። ስለዚህ እድል ሊሰጣቸው እንርዳቸው። ደግሞ እዚህ ለማስበው ንፈልገው ነገር ምንድን ነው? ዲስኩር በሰጡበት ላይ፣ በተለይ በዲያስፖራ ያሉት በሌሎችም አገራችሁ መርዳት ከፈለጋችሁ እጃችንን ከፍተን እንቀበላለን ነው የሚሉት። ከአሁን በፊት የነበረውን እኔ አስታውሳለሁ። ለዲያስፖራ ተብሎ የወጣ ፕላን ነበረ፣ ባሉበት ሀገር እንዴት እንደማሸነፍ እንደሚቻል፣ እነሱን ለማቆርቆዝ መደረግ ያለበት የመሳሰሉትን ነገሮች ፕላን ይወጣ ነበር። ስለዚህ እንደዚህ እጁን ከፍቶ የሚቀበል ሰውና አእምሮን በአነጋገሩም በለዘብተኝነቱም እነዚህን ነገሮች የሚያደርግ ሰው በእኔ አስተያየት ድጋፍ ያስፈልጋል። ከድጋፍም ደግሞ አልፎ በሚያስፈልጉት ብዙዎቻችን አለ በዓለም ላይ የምንኖር ኢትዮጵያኖች በእውቀትም የላቅነን ብዙዎቻችን ችሎታ ማለት እነዚህን ነገሮች አገራችን ለመርዳት የሚያስችሉ ብዙ ነገሮች አሉ። እዛም ሆን ሳንመጣም፣ እዚህም ሆን፣ የትም ባለንበት በሀሳብም በሌላም ነገር ልንረዳ እንችላለን። ስለዚህ በእኔ አስተያየት አሁን ለጠቀስከው ነገር እነዚህን ነገሮች ኤችአር ላይ የወጡትን ነገሮች ለማሳደግ ከውጭም ከውስጥም መስራት እንችላለን በሰላም ማለት ነው። ምክንያቱም የምንፈልገው ምንድን ነው የኢትዮጵያ ሕዝብ ማለት ነው። በኢትዮጵያ ሕዝብ ደግሞ በእኔ አስተያየት ደጋግሜዋለሁ፣ ሰባ አምስት በመቶ ወጣት ነው፣ ከሰላሳ በታች ነው ያለው። እነዚህን ለማሳደግና እነሱን የሀገሪቷ የወደፊቱን እድል ተቆጣጣሪ እንዲሆኑ ለማድረግ ሁላችንም መሳተፍ አለ። ይሄ ነው የእኔ ዋናው መልዕክቴ ማለት ነው። እንግዲህ ይሄ ኤችአር መቶ ሀያ ስምንት በአንድ እጅ ዳቦ በአንድ እጅ ልምጭ እንዲሉ ነው ማለት ነው። ካሮት ኤንድ ስቲክ የሚባለውን አይነት አያያዘ ያዘ ነው ማለት ነው። ልክ ነው። እና ምርጫው እንግዲህ እዚህ ላይ ነው በሁለቱም በኩል መደረግ ያለበት ግን እንዳያያዙ ከሆነ እንደጠየቀኝ አሁን ጥሩ ጊዜ አለ። ሁሉም ይህንን ነገር ተመልክቶ ብዙ ስህተቶች ይሰራዋሉ። ግን ስህተትን መድገም አያስፈልግም። እነዛን ስህተቶች ደግሞ ልናስወግዳቸው የምንችለው ምንድን ነው? ቅን በሆነ ልብ ራሳችንን አይተን የጠፋውን ጥፋት መነጋገር መታየት፣ በህግ የሚጠየቀው በህግ ይጠየቃል፣ በይቅርታ ደግሞ የሚታየው በይቅርታ ይታያል። በአጭሩ ኔልሰን ማንዴላ ያደረገውን ነገር መደረግ አለበት። እንደውም ምኞት ለጠቅላይ ሚኒስትሩ የጻፍኩላቸው ደብዳቤ ላይ የሚናገረው ምንድን ነው በማንዴላ ጫማ ውስጥ ማንዴላ ያደረጉትን ይከተሉ በሀገራችን እኛ ድሮ ብዙ ነገር አይተናል በመሪዎች በኩል በንጉሳዊን አይተናል ከግዛር ስልጣን ተሰጠን የሚሉ እነ ማርክስ እነ ሌኒን አምልከናል ጫካ ውስጥ ገብተን ተዋግተን እንዲህ አድርገናል ምናምን ብዙ ነገሮች አልፈናል አሁን የሚያስፈልገን የመሪ አይነት ምንድን ነው ማንዴላን የሚከተል ህዝብን አብሮ የሚያመጣ ሰላምን የሚያሰፍን እርቅን የሚደግፍ እነዚህን የመሳሰሉትን ነገሮች የሚያደርግ ነው ስለዚህ ለጠቅላይ ሚኒስትሩ የጻፍኩላቸው ደብዳቤ ይህንን ነው ምንም አስሩ የማንዴላን ጫማ ተከትለው ከሄዱ ኢትዮጵያም አንድነቷ ይጠበቃል፣ ሰላሟም ይጠበቃል፣ ልማቷም ይጠበቃል። እንደውም ኢትዮጵያ የአፍሪካ ፀሐይ ትሆናለች የሚል ደብዳቤ ነው የጻፍኩላቸው። ግን የማንዴላን ጫማ መከተል ያስፈልጋል ወይም ፈለግ ወይም ጉዞ፣ ያንን ጉዞ እስከተከተሉ ድረስ የኢትዮጵያ የወደፊቷ እድል በማያጠራጥር መልክ የአፍሪካ ፀሐይ እንደምትሆን ምኑ እምነት አለኝ። ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴትስ ዩኒቨርሲቲ ሳን በርናርዲኖ የሕግ ፕሮፌሰር እጅግ በጣም አድርጌ አመሰግናለሁኝ ለጊዜውና ለማብራሪያው። እኔም በጣም አመሰግናለሁ። መልካም ለአንተም፣ ለአድማጮች